Boys of America. Be way. Yeah, good. ፕሬዚደንት አብዱል ፈታህ ኤልሲሲ የሶስት ቀናት ጉብኝት ለማድረግ አዲስ አበባ እንደሚገቡ ተገልጿል። የሱዳኑ የኢንተርኔት ጋዜጣ ሱዳን ትሪቡን፣ ግብጽ ካይሮ የሚገኘውን አልማስሪ አልዩም ጋዜጣን ጠቅሶ እንደ ዘገበው የግብፁ መሪ በዚሁ ጉብኝታቸው ወቅት ታላቁ ሕዳሴ ግድብ ግንባታን በሚመለከተው የስምምነት ማዕቀፍ ውስጥ አለመግባባት ባለባቸው ነጥቦች ላይ መፍትሄ ለመፈለግ ነው። በዚያ ስምምነት ሰነድ ውስጥ ግብጽ እንዲገቡ የምትፈልጋቸው ቁልፍ የሚባሉ ነጥቦች እንደ ማሻሻያ ወይም ለውጥም የታሰቡ ናቸው። ግብጽ በናይል ውሃዎች ላይ ያላትን ታሪካዊ መብት ማረጋገጥና ወደ ህዳሴ ግድብ ግንባታ የሚገባው የውሃ መጠን እንዲቀንስ ማድረግ የሚሉ ይገኙበታል። በእርግጥ ሰነዱ ፕሬዚደንቱ ለኢትዮጵያው ጉብኝታቸው አዲስ አበባ በሚገቡ ዕለት የፊታችን ሰኞ መጋቢት 14 2007 ዓ ም ካርቱም ላይ ይፈረማል ተብሏል። የሱዳኑ ፕሬዚደንት አልበሽር ለኢትዮጵያና ለግብጽ መሪዎች ያቀረቡላቸውን ግብዣ ሁለቱም ተቀብለዋል ተብሎ ተዘግቧል። ሰሞኑን ግብጽ የመዋዕለ ንዋይ ዓለም አቀፍ ጉባኤ ጠርታ ነበር ሻርሜል ሼክ ከተማ ላይ ተካሂደዋል። በዚያ ስብሰባ ላይ እንዲገኙ የተጋበዙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የህዳሴ ግድብ ግንባታ ከተጀመረው አንስቶ አንድ የኢትዮጵያ መሪ ወደ ግብጽ ሲጓዝ የመጀመሪያ የሆነ ጉዞ አድርገዋል። በዚያ ወቅት ታዲያ የኢትዮጵያና የግብፁ መሪዎች ዋነኛ የንግግር አጀንዳ ምን ሊሆን እንደሚችል መገመት አይከብድም። ለማንኛውም ጠቅላይ ሚኒስትሩም አባይ ከእንግዲህ የውጥረት ሳይሆን የትብብር ምንጭ ይሆናል ብለዋል። ጠቅላይ ሚኒስትሩ ከግብጽ እንደተመለሱ የግብጽ ፕሬዚደንት ከውጭ ጉዳይ ሚኒስትራቸው ሳሜ ሹክ ከውሃ ሀብትና የመስኖ ሚኒስትራቸው ሆሳም አልሞጋዚ፣ ከዓለም አቀፍ ትብብር ሚኒስትራቸው ናግላ አልናዋን አህዋኒ፣ ከስለላ ተቋሙ ኃላፊ ካሌድ ፋውዚ እና ከመከላከያ ሚኒስቴር መስሪያ ቤታቸውም ተጠሪ ጋር በር ዘግተው በዚሁ በህዳሴና በአባይ ጉዳይ ላይ መክረዋል። በግብፁ ዴይሊ ኒውስ ዘገባ መሰረት በዚያ ስብሰባ ላይ ታዲያ ሚኒስትሮቹ ሊፈረም ከአንድ ሳምንት ያነሰ ጊዜ ቀርቶት የነበረውን የስምምነት ሰነድ ረቂቅ ጠለቅ ብለውና ትኩረት ሰጥተው እንዲፈትሹ ፕሬዚደንት ኤልሲሲ ያዘዋል። ዙሪያ ገባውን ሁሉ እንዲመረምሩና በጉዳዩ ላይ ሊታሰብ የሚችል የህግ አካሄድ ካለም እንዲያጤኑ ነግረዋቸዋል። ለሚኒስትሮቹ የሶስቱ ሀገሮች የውጭ ጉዳይ ሚኒስትሮች የስምምነቱን ሰነድ ካብ ካብ እያደረጉ ነው የተናገሩት። የእንግሊዝኛው አልአህራም እንደጻፈው የግብፁ ሳሜህ ሹክሪ ስምምነቱ የምስራቅ ናይል ተፋሰስና የኢትዮጵያውን ህዳሴ ግድብ አጠቃቀምን በተመለከተ በሶስቱ ሀገሮች መካከል የሚኖረውን የትብብር ንድፍ ወይም ነጥቦች ወይም አውትላይን የያዘ ነው ብለው ብለውታል የሱዳኑ አሊካርቲ ታሪካዊ ብለውታል። የኢትዮጵያው ቴድሮስ አድሃኖም አዲስ ምዕራፍ ከፋች ሲሉ ጠርተውታል። ኤልሲሲ በመጪው ሳምንት የኢትዮጵያ ጉብኝታቸው ወቅት ለኢትዮጵያ ፓርላማ ንግግር እንደሚያደርጉ ራዲዮ ፋና የቱርኩን ዜና ወኪል አናዶሉን ጠቅሶ ዘግቧል። ለመሆኑ ብዙ ፀሐይና ንፋስ ሙቀትና ብርድ ብዙም ሌላ ፈተና የተፈራረቁበት የኢትዮጵያና የግብጽ ግንኙነት ዛሬ ምን ምን ይሸጣል? ሰኞ ይፈረማል የተባለው የስምምነት ሰነድስ ይዘቱ ምንድን ነው? አቶ አለማየሁ ተገኑ የኢትዮጵያ የውሃ የኢነርጂና መስኖ ሚኒስትርን ማምሻውን አግኝቻ አነጋግሬያለሁ። የዚህ ሰነድ መሰረት አጠቃላይ በሆኑ መሪዎች ላይ መስማማት ነው። ይሄም መርህ ምንድን ነው? የጋራ ተጠቃሚነት፣ ፍትሃዊ ተጠቃሚነት፣ ጉል ጉዳት በሦስቱም ሀገሮች ላይ እንዳይደርስ የሚያደርግ በዋናነት ይሄንን መሰረት ያደረገ ነው ስምምነቱ። አሁን የሚፈረመው ስምምነት በቀጥታ ወደ ስራ ሊገባ የሚችል ነው ከተፈረመ በኋላ። ይሄ ስምምነት አመላካች ነው። ያው መርህ ማለት ሀገሮች በሚሰሩበት ጊዜና ሪሶርሱን በሚጠቀሙበት በሚያለሙበት ሰዓት ሊያያቸው ሊከተሏቸው የሚገባው መርሆች ማለት ነው። ይሄ ስምምነት ከ1929 እና ከ1959 ስምምነቶች ጋር ያለው ግንኙነት ይኖር ይሆን ወይ፣ ምናልባት እነሱን የሚተካ ይሆናል ተብሎ ይታሰባል። እነዛ ስምምነቶች አንዱ የ1929ኙ እንግሊዝ ከሌሎቹ ሀገሮች ጋር በዛ ደረጃ የተፈረመ ነው። አስራ ዘጠኝ ሀምሳ ዘጠኙ በሱዳንና በግብጽ መካከል የተፈረመ ነው እና ይሄ አሁን የጋራ መርህ ከእሱ ጋር ግንኙነት የለውም። ምክንያቱም እነዛን ሁለቱንም ኢትዮጵያ የተቀበለቻቸው አይደለም፣ ልትቀበልም አይገባም። ስለዚህ እነዛ ኖሩም አልኖሩም ኢትዮጵያ ግምት ውስጥ ሳታስገባ በአዲስ መንፈስ ነው ማለት ነው ወደዚህኛ ወደ አዲሱ የትብብር ስምምነት የምትገባው። ይሄ እንግዲህ ሀገሮች በሰብ ቤዝን ደረጃ ስምምነት ሊያደርጉ ይችላል ነው የሚለው መሪሁ ራሱ እና በዛ መሰረት የጋራ ተጠቃሚነት፣ ፍትሃዊ ተጠቃሚነትን እነዚህን በዓለም አቀፍ ደረጃ ተቀባይነት ያገኙትን መርሆች የመከተል እና በልማት በአጠቃቀም ውስጥ እነዚህን ነገሮች የመከተል መርህ ነው። ይሄ መርህ የግብጽ ፕሬዚዳንት አብዶልፈታህ ኤልሲሲ ሰሞኑን ለሶስት ቀናት ጉብኝት ወደ ኢትዮጵያ ይገባሉና የግብፅ መገናኛ ብዙሀን እንደዘገቡት ፕሬዚደንቱ ወደ ኢትዮጵያ የሚመጡት አንዱም ግብፅ በአባይ ውሃ ላይ ያላትን ታሪካዊ መብት በቃል በቃል ነው ይህንን የምተረጉሙሉት ታሪካዊ መብት፣ ይሄ ስምምነት ሰነድ ግምት ውስጥ እንዲያስገባ ግፊት ለማድረግ ነው። ከዛ በተረፈ ደግሞ ወደ ህዳሴ ግድብ የሚገባው የውሃ መጠን እንዲቀንስም የኢትዮጵያን ባለስልጣናት ለማሳሰብ ጭምር ነው የሚሉ ዘገባዎች ሰፍረዋል። ይህንን እሳቸው ናቸው የተናገሩት ብለው ነው የዘገቡት። እና ምን ማለት ነው ይሄ ማለት? ይሄ አሁን ያልካቸው ነገሮች በእኛ በኩል በተደጋጋሚ ሲያነሷቸው በነበረውም ጊዜ ተቀባይነት የሌለው ጉዳይ ነው የዳም ውሃ መቀነስ ከፍታ መቀነስ ሌሎች የመሳሰሉት በዚህ ዙሪያ ተቀባይነት የላቸውም እንግዲህ ባለፉት ጊዜያት ስንነጋገርና ወደ መስማማት የመጣንባቸው አሁን አንተ ያነሳቸው ነገሮች የሉበትም እና መስማማት የምንችለው ባለፉት ጊዜያቶች ተወያይተንበት በድራፍት ደረጃ ያዘጋጀነው ነው። ሚስተር ኤልሲሲ ከትናንት በስቲያ ማክሰኞ ሚኒስትሮቻቸውን ሰብስበው መክረው ነበረ በዚህ ጉዳይ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግብጽ ተገኝተው ከተመለሱም በኋላ የዚህ ሰነድ ጉዳይም በስፋት እየተነገረ ከመጣ በኋላ ማለት ነው ከዛ በኋላ ነው ፕሬዚዳንቱ ይሄንን ሀሳብ ያንጸባረቁት የሚባለው ለመሆኑ የግብጽ ታሪካዊ መብት ማለት ምን ማለት ነው? በአባይ ውሃ ላይ እንግዲህ ግብጽ ታሪካዊ መብት ብላ የምትጠራው ሀምሳ አምስት ነጥብ አምስት ቢሊየን ሜትር ኩብ በዓመት የማግኘት ታሪካዊ መብት አለኝ ብላ የምታነሳው ነው። በቀደሙት ስምምነቶች ላይ የተጠቀሰው ማለት ነው፣ ቅድም ባነሳቸው። አዎ በቀደሙት ባለፉት፣ በተለይ በአስራ ዘጠኝ መቶ ሀምሳ ዘጠኝ ዘጠኝ አመተ ምህረት ከሱዳን እና ከግብጽ ጋር የተፈራረሙት ለሱዳን አስራ ስምንት ነጥብ አምስት ቢሊየን ለግብጽ አምሳ አምስት ነጥብ አምስት ቢሊየን ነው የሚያስቀምጠው እና ኪዩቢክ ሜትር በአጠቃላይ ያው ተፋሰሱ ውስጥ ያለ ውሃ ለሁለት አገሮች ብቻ የሚያከፋፍል ስምምነት ነበር። ሰማንያ አራት ቢሊዮኑን ሜትር ኩብ ውሃ ማለት ነው አዎ እና ይሄ አምሳ አምስት ነጥብ አምስት የሚባለው ነው እንደ ሂስቶሪካል ራይት ብላ ግብጽ የምትጠራው እና ይሄ ስምምነት እየተዘጋጀ ያለ እንደውም አሁን ወደ ስምምነቱ ወደ መፈረሙ እየተገባ ያለ የሶስቱ ሀገሮች የውጭ ጉዳይ ሚኒስትሮች በሰጧቸው ሀሳቦች በሶስቱ ሀገሮች መካከል በግብጽ በኢትዮጵያና በሱዳን መካከል የአዲስ ስምምነት ምዕራፍ ነው ብለው ነበረ። የግብፁ የውጭ ጉዳይ ሚኒስትር ሳሜ ሹክሪ፣ የሱዳኑ አሊካርቲ ደግሞ ታሪካዊ ስምምነት ነው ብለውት ነበረ። የኢትዮጵያው ቴድሮስ አድሃኖም ወደ አዲስ ምዕራፍ የሚወስደን ስምምነት ነው ብለው ነበረ። እነዚህ የውጭ ጉዳይ ሚኒስትሮች እንዲህ አይነት ሀሳቦችን እያንጸባረቁ ባሉበት ሁኔታ የፕሬዚደንቱ ይህንን የታሪካዊ መብት ጉዳይ ማንሳት የስምምነቱን እውነተኛነትና ተፈጻሚነት ወዴት ነው የሚወስደው? እንግዲህ ፕሬዚዳንቱ ያሉትን እኔ ቃል በቃል የሰማሁት ነገር የለኝም። ነገር ግን ሶስቱ የውጭ ጉዳይ ሚኒስትሮች ካርቱም ላይ በተደረገው ውይይት እነሱ እራሳቸው በመግለጫቸው እንደሰጡት ነው ስምምነቱ የተቀረጸውና ቅድም ያነሳሁልህ የጋራ ተጠቃሚነትን እያንዳንዱ በሌላው ላይ ጉዳት እንዳያስከትል ፍትሀዊ ተጠቃሚነትን መርህ የሚገልጽ የስምምነት መርህ ነው የተቀመጠው እና እዛ ውስጥ ሂስቶሪካል ራይት የሚለው በስምምነት ውስጥ የለም፣ ሊኖርም አይገባም። ሌላው አንድ ማንሳት የምፈልገው እርስዎ በሂደቱ ውስጥ ከረጅም ጊዜ ጀምሮ ቆይተዋል። በኢትዮጵያና በግብጽ መካከል አንዳንድ ጊዜም የመካረር አንዳንድ ጊዜም አብሮ ለመስራት የመፈለግ አዝማሚያዎች ሲነሱ ሲወርዱ ሲወጡ ቆይተዋል። በተለይ በቅርብ ዓመታት መሪዎቹን በተለዋወጡ ቁጥር የአየሩም ሁኔታ እንደዚያው ሲለዋወጥ ቆይቷል እና አጠቃላይ ሁኔታውን ሲገመግሙት አሁን ያለውን ምንድን ነው የሚታየው እርሶ? እኔ የሚታየው ይህንን የጋራ ሀብት ወይንም ሼርድ ሪሶርስ አንዱ በአንዱ ላይ ጉዳት ሳያስከትል ፍትሃዊና ምክንያታዊ ተጠቃሚነትን በማረጋገጥ ሶስቱም ሀገሮች ወደ አንድ ስምምነት ይመጣሉ የሚል ግምት ነው ያለኝ። የመጋቢት አራቱ ስምምነት ይፈረማል የሚል እምነት አሎት? ያለ ምንም መደናቀፍ የካርቱሙ፣ በእኛ በኩል የመፈረም ፍላጎቱ በጣም ከፍተኛ ነው። ያው ቢፈረም ጥሩ ነው የሚል ነው። እንግዲህ ሀገሮች የራሳቸው አቋም ሊኖራቸው ይችላል። እስካሁን በጠቅላይ ሚኒስትራችንም ግብጽም በነበሩ ጊዜ ስምምነቱ እንደሚፈረም ነው ከሦስቱ መሪዎች የተነጋገሩት እና በእኛ በኩል ይፈረማል ብለን እንገምታለን። በሂደት ሁኔታውን ማየት ይጠይቃል። አቶ አለማየሁ ተገኑ የኢትዮጵያ የውሃ ኢነርጂና መስኖ ሚኒስትርን አመሰግናለሁ። we shall be